በዓለም ዙሪያ ዝናን ያተረፈው ብላክ ፓንተር የተሰኘው የሆሊውድ ፊልም ዛሬ ከተከበረው የአድዋ ድል ጋር ምን ያገናኟል? ስለዚህ ጉዳይ በማህበራዊ መገናኛ ዘዴዎች የተጻፉ ነጥቦችን ዳስናል። የድል በዓሉን እያወደስን ከፊልሙም እያጣቀስን እንዘልቃለን። የአስቸኳይ ጊዜ አዋጁ ከተነገረ በኋላ በነቀምቴና በደምቢ ዶሎ ከተማ ስለነበረው ተቃውሞና የጸጥታ ኃይላት እርምጃም አስተያየቶችን አሰባስበናል። ምክር ቤት አባላት የአስቸኳይ ጊዜ አዋጁን እንዳያጸድቁ ስለነበረ ውትወታም የተጻፉትን እናካትታለን። አብራችን ቆዩም። ዋሽንግተን ፖስት የአፍሪቃ እውነተኛዋ ካንዳና ቅኝ ላለመገዛት ተጋድሎ ሲል ማክሰኞ ዕለት ለንባብ ያበቃው ጽሁፉ የመላው ጥቁር ሕዝቦች ኩራት ምንጭ የሆነውን የአድዋ ድል ይዘክራል። ዋካንዳ ሰሞኑን በዓለም ዙሪያ የበርካቶች መነጋገሪያ የሆነው ብላክ ፓንተር የተሰኘው የሆሊውድ ፊልም ታሪክ የሚፈጸምባት ከተማ ናት። ይህች አፍሪካ ውስጥ የምትገኝ ምናባዊ ከተማ በስልጣኔ ጫፍ የደረሰች በጥበቧ ራሷን ከዓለም ሰውራ የምትኖር ፈጽማ በቅኝ ያልተገዛች ናት። ፊልም ውስጥ በሚነገረው ታሪክ ከዋካንዳ በተለየ መልኩ ግን ኢትዮጵያ ነፃነቷን ጠብቃ የቆየችው ባስማታዊ ንጥረ ነገር ሳይሆን በጀግኖች ተጋድሎ ነው ይላል ጽሁፉም ዋሽንግተን ፖስት ውስጥ ሲቀጥል፣ በእርግጥም አውሮፓውያን ቅኝ ገዢዎች በ 19 ኛው ክፍለ ዘመን አፍሪቃን ሲቀራመቱም ኢትዮጵያ በነፃነቷ ጸንታ የዘለቀች ልዩ ሀገር ናት ይላታል። ኢትዮጵያ በቀድሞ አጠራሯ አቢሲኒያ በመካከለኛው ክፍለ ዘመን ለአውሮፓውያን ሚስጥር የነበረች መሆኗ ከዋካንዳ ጋር በመጠኑ ያመሳስላታል ሲልም አክሏል። በርካቶች በማህበራዊ መገናኛ አውታሮች በተቀባበሉት በዚሁ የዋሽንግተን ፖስት ዘገባ ላይ የተጠቀሰው ደብርሃን የተባለው ድረገጽ ስለ ዋካንዳና የኢትዮጵያ ነጻነት በዝርዝር ጽፏል። በብላክ ፓያንተር ፊልም ላይ አብይ ገጸ ባህሪው ንጉስ ቲቻላ ከንጉሰ ነገስት ዳግማዊ ምኒልክ ጋር እንደሚመሳሰል ደብርሃን ገልጧል። ቲቻላን ከኢትዮጵያ ንጉስ ጋር የሚያመሳስለው በርካታ ነገሮች አሉ ያለው ደብርሃን ቲቻላ በልጅነቱ ተጠልፎ መወሰዱና አውሮፓውያን ወራሪዎችን ድል ነስቶ ሀገሩን ከቅኝ ግዛት መታደጉን ይጠቅሳል። ዳግማዊ አጼ ምኒልክም የ11 ዓመት ልጅ ሳሉ በንጉሠ ነገሥት ቴዎድሮስ ተጠልፈው መወሰዳቸው በአድዋ ድልም ለአፍሪቃውያን ኩራት መሆናቸውን በማነጻጸር ያቀርባል። ደብርሃን ከጽሑፉ ጋር አያይዘው ያቀረቧቸው የሌሎች ሰዎች የትዊተር መልእክቶችም ተመሳስሎን የሚያጠናክሩ ናቸው። ኤምኤንጂ ፍራይዴ የተባለው የትዊተር ገጽ የዋካንዳ ታሪክ ሊነጻጸር የሚችለው ከኢትዮጵያ ጋር ብቻ ነው ብሏል። ፕሮፌሰር ካንትፖት በሚል የትዊተር መጠሪያ ብላክ ፓንተር እና ዋካንዳ እንደ ጎርጎሪዮስ አቆጣጠር በ1759 በሳሙኤል ጆንሰን ከተጻፈው ራሴላስ ከተሰኘው ልብ ወለድ የተዘረፈ ታሪክ እንደሆነ ገልጧል። የአዲስ ስታንዳርድ ድረ ገጽ ዋና አርታይ ጸዳለ ለማ በትዊተር ገጿ የፊልሙ ደራሲ ስታን ሊ ከቅኝ ግዛት ነፃ የሆነችው ዋካንዳን ሲፈጥር በአእምሮ የነበረችው ኢትዮጵያ ትመስለኛለች ብላለች። የጸዳለም የትዊተር መልእክት በዋሽንግተን ፖስት ጽሁፍ ተጠቅሷል። ዮሐንስ ሞላ በፌስቡክ ገጹ መጣልኝ አድዋ ነፍስና ሥጋ ሊለያያት የድሉን ታሪክ ታይቶ እንደማያውቅ ነፍስና ሥጋ ዘርቶበት መላካልን ውርር የሚያደርገውን የጂጂዬን ሙዚቃ እየሰማው ልቆዝም በእህታ ዛሬ የትነን ምንስ እናደርጋለን ብዬ ልብከንከም ብሏል። የሰው ልጅ ደግነት በፍቅር በክብር ተጠርቱ በክብር ይሄዳል ሰው ሊኖር ሰው ሞቱ። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከጥን ሄዋን ዘስምዖን አድዋ የአሜሪካ ድል ቢሆን ኖሮ በሺ የሚቆጠሩ የተለያዩ አይነት ፊልሞች ይሰሩ እንደነበር ትዊተር ገጿ ላይ ጠቅሳለች። ቢያንስ አድዋ ራሱ መኖሩ ለእኛ መጽናኛ ነው፣ ጉራም አንወድም ብለን እንለፈው እንጂ ብላለች። ምኒልክ ተወልዶ ባያነሳ ጋሻ የጣሊያን ባሪያ እንጂ ባልተባልኩ ሀበሻ። አድዋ አድዋ አድዋ ያለው ደግሞ ባይለኝ ቦጋለ ነው። ነቀምቴና ደንቢ ዶሎ ውስጥ ከባለፈው ሳምንት ማብቂያ ጀምሮ በነበረው ተቃውሞ ድምጻቸውን ለማሰማት መንገድ ላይ በወጡ ሰዎች ላይ የመከላከያ ሰራዊት አባላቶች ተኩስ እንደከፈቱባቸው የከተማ ነዋሪዎች ለዶቸቬሌ ተናግሯል። በማህበራዊ መገናኛ ዘዴዎችም ስለተቃውሞ ተጽፏል። እኔስ ለሀገሬ የተሰኘው የፌስቡክ ገጽ የአስቸኳይ ጊዜ አዋጁን ምክንያት በማድረግ ህዝብን ለመግደል የተሰማራው የህወሓት አጋዚ ጦር የሚፈጽመው ግድያ ይቁም ሲል ጽፏል። ከተማ ለቆ ድንበር ይጠብቅ፣ አስቸኳይ ጊዜ አዋጁን አንቀበልም የሚሉ ተቃውሞች በነቀምትና ደምቢዶሎ ተደረገ ሲልም ተቃውሞውን የሚያሳዩ ፎቶግራፎችን አያይዟል። የምክር ቤት አባላት አዋጁን ውድቅ እንዲያደርጉ ከሀገር ውስጥም ሆነ ከውጭ ጫና እየተደረገባቸው መሆኑን በማህበራዊ መገናኛ አውታሮች ሲዘገብ ነበር። የአስቸኳይ ጊዜ አዋጅ ኮማንድ ፖስት ባወጣው መግለጫ ይህን ጉዳይ በቸልታ እንደማይመለከተውና ጫና በማድረግ በቅስቀሳው የሚሳተፉት ላይ ሕጋዊ እርምጃ እንደሚወስድ አስጠንቅቋል። የህዝብ ተወካዮች ምክር ቤት ዛሬ የአስቸኳይ ጊዜ አዋጁን በአብላጫ ድምፅ አጽድቋል። ሻናን ካዎ። ወያኔዎች ማስፈራራት ልማዳቸው ነው። እንደነሱ ፈሪ ካገኙ አሁን በሚዲያ ይፋ ስላደረጉ ነው እንጂ የኢትዮጵያ ህዝብ በተለይ የኦሮሞ ህዝብ ኮማንድ ፖስት ከታወጀበት 27 ዓመቱ ነው ሲል ጽፏል። ፍትዊ ዘመሃሪ ደግሞ እዛው ፌስቡክ ላይ እና ወሮ በላ አገሪቷን ይበጥብጣት በማለት ጠይቋል። ፍትህ ለብላቴናው መሐመድ በሚል የተደረገው የትዊተር ዘመቻ ሌላኛው የማህበራዊ መገናኛ ዘዴዎች ርዕስ ነው። ሃይከል ትዊተር ላይ ባሰፈረው የእንግሊዘኛ መልእክቱ በህክምና ስህተት ተብዬ ኢትዮጵያዊው ህፃን ራሱን ስቷል የሚኖረውም ጅዳ ነው ብሏል። ይህ እጅግ አስደንጋጭ ነው፣ ልብም የሚሰብር ሲል አክሏል። በሐኪም ቤት የመኝታ ክፍል ውስጥ ጥቁር ሻሽ ጠምጥመው፣ ጥቁር መቅለሚያ የደረቡት ኢትዮጵያዊት እናት አልጋው ላይ ራሱን ስቶ በጸጥታ የተኛው ልጃቸውን ጭንቅላት ይዘው ሲስሙ ሲያሰሙት ይታያል። የእናቲቱ ገጽ በሐዘን ተኮማትሯል። ኢትዮጵያዊቷ እናት ወይዘሮ ሃሊማ ሙዛሚል ሁሴን የዛሬ 12 ዓመት ስለሆነው ለዶቼ ቬሌ እንደተናገሩት ልጃቸው ሐኪም ቤት ሲገባ ጤነኛ ነበርን። ሲመጣ አለቃም አምጥቶ እንደዚህ ነው ያስተኙት በክፍል ማለት ነው። ካስተኙት በኋላ ግሊኮስ አድገውለት ነበረ። ግሊኮሱ አይሄድም ሰውነቱ። የዛኔ ዶክተሮች ተሰብስበው ገብተው ኦክሲጅን አምጥቶ ረክበውለት ወዲያው ይዘውት ወደ አይሲዩ ያወጡት። የዛኔ እኔ ሰው ወታደር እጅና እጅን ይዞ ሌላ ክፍል አስገብቶ በር ዘጉብኝ፣ ኔ ስጮህ ማለት ነው። ከዛ አይሲዩ አስገቡት። እዛችሁ አይሲዩ በር ላይ እየተኛን ድፍን ሶስት ወር ፈጀ። ምንድን ነው ስንላቸው ቆይ ስድስት ሰዓት ይነቃል፣ ቆይ አምስት ሰዓት ይነቃል፣ ቆይ ትንሽ ቁጡ ይነቃል ይሉን ነበር። ከሶስት ወር በኋላ ክፍል አስገቡት። እዚህ እሱ ጋር ሁለት አመት ጎጫል፣ ሁለት አመት ሙስተሽፋ፣ ድፍን ሁለት አመት ውጭ ውሳ ላይ ምንሳ ላይ ከሱ ጋር ጎጫል። እናት በሐኪም ቤት ስህተት ልጃቸው ለአመታት አቅሉን ስቶ ላልጋ በመዳረጉ የሁለት ነጥብ አራት ሚሊዮን የሳውዲ ሪያል ገንዘብ ካሳ እንዲሰጣቸው ተወስኖላቸው ነበር። ይሁንና ሐኪም ቤቱ ገንዘቡን የሚሰጣቸው የሕይወት ማቆያው ተነቅሎ ልጃቸውን ከወሰዱ መሆኑ ሲነገራቸው ግን ሳይስማሙ ቀርቷል። እስካሁንም ልጃቸው በሐኪም ቤቱ አልጋ ላይ ይገኛል። ለአመታት የመሐመድን ጉዳይ በቅርበት የሚከታተለው ጋዜጠኛ ነቢዩ ሲራክ ያገባኛል የሚል ተቆርቋሪ ዜጋ ያስፈልገናል። ድምፅ ለሌለው ለማያይ፣ ለማይሰማና ለማይናገረው ብላቴናው መሐመድና ለከልታማ ቤተሰቦቹ መገፋት መብት ማስከበር መቆም ዋጋ አለው። ፍትህ ለብላቴናው መሐመድ ሲል ትዊተር ላይ ጽፏል። የትዊተር ዘመቻ ዋና ዓላማ ፍትሕ ለመሐመድ የሚል ሲሆን በብላቴናው መሐመድ የአስራ ሁለት ዓመት ስቃይ የጤና ጥበቃ ሚኒስትር የሰጠውን ውሳኔ እንዲተገበር ነው ይህም ውሳኔ ሁለት ነጥብ አራት ሚሊዮን የሳውዲ ሪያል ለቤተሰቡ ይሰጥ የሚል ነው ከዚህ በተረፈ ደግሞ ይህ የትዊተር ዘመቻ ያስገኘው ውጤት ምንድን ነው ድምጻችን እንዲሰማ ግን ሆኗልኝ በውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በተለይም ዶክተር ወርቅነህ ገበየሁ በጉዳዩ ላይ ትኩረት ሰጠው እየሰሩበት እንደሆነ ሰምተናል በሌላም በኩል በሳውዲ በኩልም ተመሳሳይ የሳውዲ ከፍተኛ ባለስልጣኖች መረጃው እንደደረሳቸው እና ለጉዳዩ ላይ እየሰሩበት እንደሆነ መረጃ አግኝቻለን አድማጮች፣ የማህበራዊ መገናኛ አውታሮች ቅኝት የተሰኘው ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።